የቀድሞ ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምዖን ከቀረቡባቸው የሙስና ክሶች በሁለቱ፣ ሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ክሶች ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አሳወቀ። አቶ በረከት ስምዖንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ ከተለያዩ ድርጅቶች ጋር በነበሩ የስራ ውሎች የጥረት ኮርፖሬትን ጥቅም በሚጎዳ መልኩ ተንቀሳቅሰዋል የሚሉ አራት የሙስና ክሶች ቀርቦባቸው ከአንድ ዓመት በላይ ጉዳያቸው በፍርድ ቤት ሲታይ መቆየቱም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች። ከሙስና ጋር በተያያዘ ከአንድ ዓመት በላይ ጉዳያቸው ሲጣራ የቆየው አቶ በረከት ስምኦን እና አቶ ታደሰ ካሳ በአራት የሙስና ወንጀል ክስ ተመስርቶባቸው ነበር። የተከሰሱባቸው ጉዳዮችም አንደኛ የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ ሁለተኛ የዳሽን ቢራ ከእንግሊዙ ዲቬንቱስ ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ክለት፣ ሶስተኛ ለዱቬንቱስ ኃላፊነቱ የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መስጠቱ፣ አራተኛ ደግሞ ዱቬንቱስ ለጥረት ኮርፖሬት ማስገባት የነ ነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራትም አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመቻ አግባብ በመምራት የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ ዛሬ በዋለው ችሎት አስታውቋል። እንዲሁም አቶ ታደሰ ካሳ በአንደኛ ሁለተኛ ና አራተኛ ክስ የሕዝብና የጥረት ኮርፖሬትን ሀብት ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው በሙስና ጥፋተኛ ተብለዋል። በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዘው ደግሞ በተከሰሱባቸው ሶስተኛ ና አራተኛ ክሶች በነፃ እንዲሰናበቱ ችሎቱ ወስኗል። አቶ በረከት ስምኦን፣ አቶ ታደሰ ካሳ ና አቶ ዳንኤል ግዘው በሶስተኛው ክስ ጥፋተኛ ሆነው ባለመገኘታቸው በነፃ እንዲሰናበቱ ችሎቱ አስቀምጧል። ተከሳሽ ሹሹ አቃቤ ህግ ባቀረበባቸው የሰውም ሆነ የሰነድ ማስረጃዎች ላይ አሳማኝ ማስረጃ አቅርበው ማስተባበል ባለመቻላቸው ጥፋተኝነታቸው መረጋገጡን ነው ችሎቱ የገለጸው። ተከሳሾቹ የህዝብንና የጥረት ኮርፖሬትን ሀብት በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲያስተዳድሩ ህግን መሰረት አድርጎ ባለመስራትና ለራስ ጥቅም ወይም ለሌላ ሰው ጥቅም ለማስገኘት ስራዎችን በማያመች አግባብ በመስራት ጉዳት አድርሰዋል ተብሏል። ጥፋተኛ በተባሉባቸው የወንጀል ጉዳዮች ዙሪያ የቅጣት ማቅለያ ሀሳብ ካላቸው ሲሆናቸው የተጠየቁት አቶ በረከት ስምኦን እና አቶ ታደሰ ካሳ ጥፋተኛ አይደለንም፣ የክልሉን ህዝብ ለመጥቀም የሰራን በመሆናችን እራሳችንን እንደ ጥፋተኛ እናይም፣ በመሆኑም የቅጣት ማቅለያ አናቀርብም ሲሉ ለችሎቱ አስረድተዋል። ችሎቱ በመጨረሻ አቃቢ ህግ አቀርባለው ላለው የወንጀል አንቀጾች ማብራሪያ እንዲያቀርቡ ተከሳሾቹ ደግሞ ጥፋተኛ በተባሉባቸው ጉዳዮች ከህግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለመያዝ 28 ቀን 2012 ቀጠሮ በመስጠት የዛሬውን ውሎ አጠናቋል። እስካሁን የነበረው የነበረውንና የቀጣዩን የፍርድ ሂደት በተመለከተ ማብራሪያ እንዲሰጡን የጠየቅናቸው የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ተከታዩን ብለዋል። ኮርፖሬሽን ጉዳይ በተለየ ሁኔታ ስንመለከት በጣም ሰፊ የክልሉን ብሎም የሀገሪቱን ሀብት የሚያንቀሳቀስ ድርጅት እንደመሆኑ መጠን በዛ ዙሪያ የሚሰሩ የሙስና ወንጀሎች ሰፊና ውስብስብ እንደሚሆኑ ይታወቃል። በጣም በፍጥነት የሄደ የፍርድ ሂደት ነው። ለምሳሌ በሀገራችን ልምድ እንኳን ስንወስደው የደርግ ባለስልጣናት የቀይ ሽብር ወንጀል የማጣራት ሂደቱ ያህል ዓመት እንደፈጀ እና የፍርድ ሂደቱ ስንት አመት እንደፈጀ ምናውቀውም፣ የቀድሞው የጠቅላይ ሚኒስትር ታምራት ላይ ነው የፍርድ ሂደት በጣም ረዥም አመት ነው የፈጀ። ስለዚህ ጠይቅ ከምርመራ ሂደቱ ጀምሮ እና ተቋጠት የሚባል አይደለም። የሁለቱ ከወንጀሉ ስፋትና ከውስብስብነቱ አንጻር ዛሬ የጥፋተኝነት ውሳኔ ተሰጥቷል። ቀጣይ ሂደቶችስ ምንድን ናቸው? ፍርድ ቤቱ የጥፋተኝነት ውሳኔ ሰጥቷል። አሁን ወደኋላ የሚመለስ አይደለም። እነሱ ደግሞ ህዝብን አገልግለናል እንጂ ጥፋት አልሰራንም በሚል ማቅለያ ብለው አቅርበዋል። ይሄ ግን አሁን በክርክሩ ሂደት ላይ የሚጣራ ጉዳይ ነው። በማስረጃ አቃቢ ጋ አስረድቷል። በመከላከያ እነሱ መከላከያ ማስረጃ አቀርበው አሰምተዋል። አሁን አልተከላከላችሁ፣ ጥፋተኛ ናችሁ ተብለዋል። ስለዚህ ወደ ኋላ ተመልሱ አገልግለናል ህዝብን የሚያስብል የጥፋት ማቅለያ የሚባል የለም። ስለዚህ ቀጣዩ የፍርድ ሂደት ምንድን ነው? አቃቢ ጋ አለኝ የሚለውን የቅጣት ማክበጃ ካለ የቅጣት ማክበጃ ያቀርባል። እነሱ የሚቀበለው ከሆነ በቅጣት መመሪያው መሰረት ወደ ቅጣት ነው የሚሄደው። ቅጣት ውሳኔው በተለዋጭ ቅት ላይ ከጦሩ የቅጣት ውሳኔ ነው የሚተላለፍ። የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ስለሰጡ የማብራሪያ አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር